በደቡብ ክልል የሚገኙ የተለያዩ ዞኖች ከብቶቻቸው በድርቅ እየሞቱባቸው ለሚገኙ በኦሮሚያ ክልል ለቦረና ዞን አርብቶ አደሮች ድጋፍ እያደረጉ መሆናቸውን የዞኖቹ ባለስልጣናት ለአሜሪካ ድምጽ ገለጡ። የጌዲዮ ዞን ገደብ ወረዳ አስተዳደር ከሺህ በላይ ከብቶችን ተቀብለው ድጋፍ እያደረጉና ግጦሽ መሬት ማሰማራታቸውም ተገልጠዋል። የቦረና ዞን ምክትል አስተዳዳሪ አቶ አብዲሰላም ዋርዮም ከ10 በላይ ከብቶች በድርቅ መሞታቸውን ገልጠው ለተደረገው ድጋፍ ምስጋና አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። በገዲኦ ዞን የገደብ ከተማ ከንቲባ አቶ ምሄሩ ተፈሪ ከቦርና ዞን የመጡ በሺዎች የሚቆጠሩ ከብቶችን ተቀብሎ በግጦሽ መሬት ላይ ማሰማራታቸውን አስታውቋል። ከብቶቹ በተለያየ ጊዜ ነው የመጡት። ኦልሞስት ከአንድ ወር በላይ ሆኗቸዋል። እንደኛ ግጦሽ መሬት አለን በቂ። ይህንን ከማህበረሰቡ ጋር በመነጋገር ያው በጎን የኛ የማህበረሰቡ ከብቶች የሚሉበት ተለይቶ ቀሪው ላይ እነሱ እንዲያሳርፏቸው አደረግን። ሌላው ደግሞ ጥበቃም ስለሚያስፈልጋቸው እንደኛም የአካባቢ ታጣቂዎች ተመድበው የተለየ ሌላ ጉዳት ደግሞ እንዳደርስባቸው ጥበቃ uh -huh. ደረግ ያደርገናል። ግጦሹ እስካሁን አላለቀም። ጥሩ ደረጃ ላይ ናቸው፣ እያጋገሙ ነው ከብቶቹ። የዞኑ ህዝብ ሌላም ድጋፍ ለማድረግ ዝግጁ መሆናቸውን ገልጦልናልም ብሏል። በሚያስፈልገን እኛንም ጠይቁ እያለን አሁን ማህበረሰቡ ካለን ነገር እናካፍላለን። ያው ኢትዮጵያዊነት እንግዲህ ለዚህን ጊዜ ነው፣ በመተሳሰብ የተደረገ ነው። ወጽ የጋሞ ዞን አስተዳደር ደግሞ በቦርና ዞን በድርቅ ለተጎዱ ዜጎች ድጋፍ ያደረገ ሲሆን የተደረገውን ድጋፍ የዞኑ ዋና አስተዳዳሪ አቶ ብርሃኑ ዘውዴ ለአሜሪካ ድምፅ ተናግሯል። ይዘን ይሄ ነው ድጋፍ የከብቶች መኖ ነው በመጠን አንድ መቶ ዘጠና አምስት ቶን የሚመዝን በሀያ አምስት የጭነት መኪኖች ጭነን እንዳቸው ነው የወሰድ ነው። እጅግ ተመራጭ ለከብቶች ተስማሚ መኖ ነው። ከዚሁ አዘጋጅተን ይዘን የሄድ ነው። በእርግጥ በዚህ የሚያቆም ብቻ ሳይሆን በቀጣይነትም አንድ አማራጭ አስበን ነበር፣ አልሆነልንም ማቆያ ከብቶችን ተቀብሎ ለማቆየት አቅደን አልተሳካልንም። ነገር ግን በቂ ሳር ስላለ በቂ መቅረብ የሚችል መኖ ስላለን በቀጣይነትም አቅም በፈቀደ እኛም ጭነን ለመውሰድ ከዚያም በጎ ፈቃደኛ ተሽከርካሪዎችን ካገኘን እና ሌሎችም ተሽከርካሪ የሚያስተባብሩ ካገኘን መኖውን ከዚህ አዘጋጅተን ለመላክ አቅደናል። ድጋፉ ከሕዝብና ከዞኑ መንግሥት መደረጉን የተናገሩት አቶ ብርሃኑ በቀጣይም የሕዝቡን አብሮነት ለማጠናከር ተጠናክሮ ይቀጥላል ብሏል። ለዚህ ያነሳሳን እንግዲህ አንዱ መተሳሰብ ነው። በተለያየ መልክ ችግር በተለያየ አካባቢ ሲደርስ ተጋግዘን የተሻገርን መተናል። እንደ ሀገር ከጫፍ ጫፍ ስንተጋገዝ ቆይተናል። እናንተ ጭናችሁ ምን ነውን ይዛችሁ ስትሄዱ እዛ ያሉ አርብቶ አደሮች ምንድን ነው የተሰማቸው? በጣም በጣም እውነት ለማውራት ልብ የሚነካ ነበር። መኪኖቹ በቆሙባቸው መንገድ ላይ እንኳ ሳሩን አይቶ ሰው የሚሆነውን ሁኔታ ወይም መኖውን አይቶ የነበራቸውን ፊሊንግ፣ ከዚያ ትንሽ የም ቢሆን መኪና ከቆመበት ቦጭቆ ለእንስሳቶቻቸው ለመጣል ሲሞክሩ በጣም ልብ የሚነካ ነው። ቦታው ላይም ስንደርስ የነበረው አቀባበል ምን ያክል ለእኛ ቀላል የሚመስል እኛ በቀላሉ ለመደገፍ ይዘን የሄድነው እዚያ ላለው ህብረተሰብ ምን ያክል ዋጋ እንዳለው ፊል እንድታደርግ ያንን እንድታስተውል የሚያደርግ ነበር። አባገዳዎች፣ የዞኑ ዋና አስተዳዳሪ እና ሌሎች ግብረ ኃይሎችን በጋራ ነው የተቀበሉ። ለእኛ ትንሽ የሚመስል ግን እዚያ የብዙ ከብቶችን የብዙ እንስሳቶችን የብዙ ሰውን ህይወት መመሰቃቀል ሊታደግ የሚችል እንደሆነ የሚገልጽ ነበር። በገዲኦዝ ጉን ገደብ ወረዳ ከብቶቻቸውን ካስጠለሉ ቁጥራቸው ከበዙ ከቦርና አርብቶ አደሮች ውስጥ አንዱ የሆኑት የድቡልቅ ወረዳ ፊሎቢቃ ቀበሌ አርብቶ አደር አቶ ጎጂ ማልቻም ሁለት ሺህ ከብቶቻቸው ወረዳው እየተጠበቀ መሆናቸውን ዛሬ ለአሜሪካ ድምፅ ተናግሯል። በዞኑ የተከሰተው ድርቅ በዝናብ እጥረት የተፈጠረ መሆኑንም አቶ ጎጅ ገልጧል። ወደ ገደብ ከመጡ በኋላ የከብቶቻቸው ጤንነት መሻሻል ቢያሳይም የሕክምና አገልግሎትና የውሃ አቅርቦት እንደሚያስፈልጋቸውም ጠቁሟል። የቦረና ዞን አርብቶ አደሮች እየተደረገላቸው ያለው የመኖ ድጋፍ ከብቶቻቸው እንዳይሞቱባቸው በማድረጉ ደስተኛ መሆናቸውን ገልጠው ዘላቂ መፍትሄ የሚያስገኝ ሁሉን አቀፍ እርምጃ እንዲወሰድም ጠይቋል። የቦረና ዞን ምክትል አስተዳዳሪ አቶ አብዱሰላም ዋርዮም ድርቁ የተከሰተው ዞኑ በአመቱ ሁለት የሚያገኘው ዝናብ ባለመጣሉ ነው ብለዋል። ገና እና የሀገያ ዝናብ የሚባል ነው። የገና ዝናብ የሚባለው የክረምት መጋቢት አስራ አምስት በኋላ የሚጠበቅ ዝናብ ነው። የሀገያ ዝናብ የሚባለው ደግሞ ከመስከረም አስራ አምስት ጀምሮ የሚዘንብ ዝናብ ነበረ ሰው እነዚህ ዝናቦች ፌል ስላደረጉ ዞኑ ኦልሬዲ ድርቁ ገብተዋል። በዚሁ ምክንያት ከብቶች እየተጎዱ ነው ያሉት በመንግስት በኩልም በተለያዩ ወገን ለወገን ተብሎ የተለያዩ ኤንጂዎችም ሲያደርጉ ነበር የቆዩት፣ አሁንም እያደረጉ ነው ያሉት። ጀነራሊ ስናይ ከመቶ ስድስት ሺህ በላይ ከብቶች ሞቷል። የተለያዩ ድጋፎች ደግሞ ከኦሮሚያ ክልልም ከፌደራል መንግስትም ለህዝብ እየተደረገ ነው ያለው። በህዝብ በኩል እስካሁን የተነሳ በሽታም ወረራም ያለ ነገር የለም። በከብቶች በኩል ደግሞ መኖ አቅርቦት ላይ እንደ ችግር የሚታዩ ነገሮች አሉ። ከደቡብ ክልልና ከሌሎች አካባቢዎች የሚደረገው ድጋፍ የህዝባችን ችግር እያቃል ነው ስሉ ተናግሯል። አርብቶ አደሩ በዚህ አካባቢ ታርም ውሃም ስለሌለ ወደ አገሯባች ዞኖች ወደ ጉጂ ወደ ዲዳዋ ወረዳ መልካ ሶዳ ቡሌ ሆራ የሚባሉ ወረዳዎች ተጎዳኝቶ ነው ያለው። እንደውም ደቡብ ክልል አካባቢ ወደ ኮንሶ፣ ወደ ቡርጂ እንዲሁም ወደ ገዲዮ ዞን ገደብ አካባቢ ተጎዳኝቶ ነው ያሉ። እስካሁን እዚያ አካባቢ ያለው ማህበረሰብም የመንግስት መዋቅሮችም ከዚህ ተፈናቅሎ ወደዛ የሄዱትን ማህበረሰብ በደንብ እየተከባከቡ ያሉበት ነገር አለ ማለት ነው። በቦርና ዞን በተከሰተ ድርቅ አንድ መቶ ስድስት ሺ ከብቶችና አንድ ሺ አምስት መቶ የጋማ ከብቶች መሞታቸው የተገለጠ ሲሆን በቦርና ዞን ከስድስት ሚሊዮን በላይ የቤት እንስሳት እንደሚገኙ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም